The Voice of America. በአዲስ አበባ ከተማ ከ997 ዓመተ ምህረት ጀምሮ ባሉት ዓመታት ከ1352 ሄክታር በላይ መሬት በህገ ወጥ መንገድ መያዙንና ከ79ሺ በላይ ቤቶች ደግሞ በህገ ወጥ መንገድ መገንባታቸውን በአጠቃላይ በህገ ወጥ የመሬት ወረራና ግንባታ ላይ ሲደረግ የነበረ የጥናት ግኝት ይፋ አድርጓል። በምክክሩ ላይ የተገኙት የአዲስ አበባ ምክትል ከንቲባ ዳነች አበቤ የጋራ ሀብት መጠቀሚያ የሆነውን መሬት በህገ ወጥ መንገድ የያዙ አካላት ላይ አስፈላጊው ህጋዊ እርምጃን በመውሰድ እና በወረራው የተያዙ መሬቶችን ወደ መሬት ባንክ በማስገባት የመመለስ ስራ ይሰራል ብለዋል። ከአንድ ወር በፊት ህገ ወጥ የመሬት ወረራን አስመልክቶ ጥናት ማካሄዱን የገለጸው የኢዜማ ፓርቲ በበኩሉ ጥናቱ ተጠያቂነትን ያመላከተ አይደለም ብሏል። ፀሐይ ዳምጠው ተጨማሪ አላት ባለፉት 16 ዓመታት ማለትም ከ1997 ዓ.ም ጀምሮ በአዲስ አበባ ከተማ ሲካሄድ የቆየውን የመሬት ወረራ አስመልክቶ የከተማ መስተዳደሩ ጥናት ሲያደርግ ቆይተው አገኘው ያለውን ውጤት ይፋ አድርጓል አቶ ቢኒያም ምክሩ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ምክትል ኃላፊ ናቸው እርሳቸው የጥናቱ ውጤት ነው ብለው እንደገለጹት የመሬት ወረራው ሰንበጥበት ብሏል። በወጥ መልኩ የመንግስትና የስል መሬት በጉድን ጭምር በመሄድ ወረራ የማካ ንባን ያለው ይሄ በኋላ እናየዋለን። ይህ በጉድን የሚደረገው የመሬት ወረራ በጉድን የሚመጡ ሰዎች ከአንድ አካባቢ የሚመጡ ሰዎች ናቸው። ከአንድ አካባቢ ገብተው አንድ ቦታ ላይ መሬት ወረራው ቤት በመገንባት ቦጥ በት የሚፈጽሙበት ሁኔታ ነው ያለው። አንዳንዶቹ እነዚህ መንደር የተመሰረተባቸው አካባቢ ሰዎቹ በመጥፋቸው ዞኖችና አካል ስር እስከ መምጣት የደረሱበት ሁኔታም እንዳለ በጥናታችን ላይ ለማየት ሞክረ ነው። ሌላው በህገወጥ መንገድ መሬትን አስፋፍቶ መያዝ ተስተውሏል። ይሄ በግለሰቦችን ተመጽፏል፣ በሪል እስቴት አልሚዎችን ጭምር የተፈጸመ ነው ማለት። ስለዚህ በሶስት ካታጎሪ ከፍለን ለማየት ተሞክሯል። በቅርቡ በአስሩም ክፍለ ከተሞችና ወረዳዎች በተካሄደው ከህገወጥ የመሬት ወረራና ግንባታ ችግሮችን ለማጥራት የጥናት ግኝት መሰረት በ632 ቦታዎች ከ1352 ሄክታር በላይ መሬት በህገወጥ መንገድ መያዛቸውን የገለጹት አቶ ቢኒያም በተጨማሪም 79,112 ቤቶች በህገወጥ መንገድ መገንባታቸውን አስረድቷል። አቶ ቢኒያም አክለውም ከአንድ ወር በፊት ኢዜማ አዲስ አበባ መሬት ወረራ ላይ አጠናው ብሎ ያወጣውን ጥናት አስመልክቶ በከተማ መስተዳደሩ ጥናት የተገኘውን መረጃ አብራርቷል። ሶስቱ ቦታዎች

የአዲስ አበባ ከተማ አስተዳደር ይፋ ያደረገው የከተማ መሬት ወረራ ላይ ተከታዩን ሀሳብ ሰጥተዋል። እኛ ባደረግነው ጥናት በዚህ ሁለት ዓመት ውስጥ የተደረጉ የመሬት ወረራን በተመለከተ ያጠናነውን ነው ያቀረብነው። ትኩረት የሚያደረግነው በብዛት እሱ ላይ ነው። እንደተባለው እነሱ እኛ ስልጣን ላይ ከመምጣታችን በፊት፣ ከለውጡ በፊት የተደረገ ወረራ ያለው ግን አዲስ አበባ ላይ ከለውጡ በፊትም ከለውጡ በኋላም እንደውም በዚህ ሁለት ዓመት የተደረገ የመሬት ወረራ በስፋቱ በስፋቱ እስከዛሬ ከተደረገውም በላይ መሆኑን የእኛ ጥናት ያሳየው። ይህንን ያደረጉ አካላት እዛው በየክፍለ ከተማ ያሉ አስፈጣሚዎች፣ ደላሎች እና ከፍተኛ አመራሮች ጭምር በዚህ ሂደት ውስጥ የተሳተፉበት መሆኑን በጥናታችን ላይ አስቀምጠናል። እንጂ እንደሚባለው ዝቅተኛ ነው በዚህ ሁለት አመት ደርግዝ አደለም የሚለው የሚያስኬድ አደለም። ግን እኛ የጠበቅ ነው የነበረው እኛ እንደ ፖለቲካ ፓርቲ ውስን አቅማችን በጣም ጥቂት ቦታ ነው ያገኛ ነው መንግስት እንደ መንግስት ብዙ ሪሶርስ አለው፣ ብዙ የሰው ኃይል አለው። በከፍተኛ ደረጃ ጥናት አካሄዶ ከዚህ በተሻለ ውጤቱን ይገልጻል የሚል ነበር ያለን። ግን እየሆነ ያለው በእኛ ጊዜ የመሬት ወረራ አልተካሄደም በእኛ ጊዜ በነበረው ነው ወረራ የተካሄደው የሚል ራስን ከተጠያቂነት የሚያሽሽ ሪፖርት ነው ያየ ነው በከተማ በመሬት ላይ የሚደረገው ህገወጥ ተግባር ለስራ እድል ፈጠራና ለፍትሐዊ የሀብት ክፍፍል እንዲሁም በአጠቃላይ ለከተማው እርገት ማነቀው ነው ሲሉ ወይዘሮ አዳንቻ ቤቤ ተናግረዋል። በሪልስቴት ስም በህጋዊነት ከተሰጣቸው ቦታ ውጭ ሌላ ቦታ በመውረርና በማስፋፋት እንዲሁም ለሌሎች ግለሰቦች ማስተላለፍ ወደ መሬት ባንክ የገቡና ለአረንጓዴ ስፍራ ተብለው የታጠሩ ቦታዎችን በቡድን በግለሰቦችና እንዲሁም በባለሀብቶች መሬት የማስወረር ዝንባሌዎችም እንደሚስተዋሉም ተገልጿል። በከተማዋ በመሬት ላይ የሚደረገውን ህገወጥ ተግባር ለማስቆም እየተሰራ ነው ያሉት ወይዘሮ አዳነች አቤቤ በየደረጃ ላሉት የመሬት ሴክተር አመራሮች መልእክት አዘል ማሳሰቢያ አስተላልፈዋል። መሬት ላይ የሚደረግ ህገወጥ ድርጊት፣ ህገወጥ የመሬት ወረራ ሁላችንም ተጎድ ያደርጋል። ለኢፍ ታዋይታ ብልም ተጨማሪ እና ዋነኛ ምክንያት መሆን የቻለው የመሬት ስራ

የመሬት ሴክተር የሚመለከታቸው ስራው እዚህ ስላላችሁ ላሳስበው የምወደው ከዚህ በፊት እንደነበረው ጠቅሜ ልጠቀም በሚል ሁኔታ የመሄድ ሀሳብ ያላችሁ ካላችሁ እርምጃ መራመድ እንደማችሉ ልነግራችሁ ወዳለሁ። የመሬት ወረራን በተመለከተ የሚካሄደው ውይይት ከባለድርሻ አካላት ጋር እንደሚቀጥል ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ